በኦሮሚያ ክልል የሟቹ ቅጥር ከ85 በላይ መድረሱ ተሰማ። በመንግስት በኩል በዚህ ረገድ አምስት ናቸው ከሚለው ሌላ የተሰጠ አዲስ መረጃ የለም። የኦሮሞ ፌዴራሊስት ኮንግረስ አባላት እየታሰሩ መሆናቸውም ተገለጸ። የኦፌክ ማለት የኦሮሞ ፌዴራሊስት ኮንግረስ ጸሐፊ በግል የመጨረሻ ማስጠንቀቂያ እንደተሰጣቸውም ተገለጸ። መለስካቸው አመሀ ዝርዝሩን ይዟል። ከሳምንታት በፊት በኦሮሚያ ክልል በተፈጠረው ሁከት ምክንያት የተገደለው ሰው ብዛት ከ85 በላይ እንደደረሰ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ባለፈው ሳምንት ኮንግሬሱ አባል የሆነበት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ በሰጠበት ዕለት የሟቾች ዜጎች ቁጥር ከ30 በላይ እንደሆነ የገለጸ ሲሆን አሁን ግን በእጅጉ ማሻቀቡን አቶ በቀለ ነጋ ይናገራሉ። እንግዲህ መድረክ መግለጫ በሰጠ ሰሞን የሟቾች የተጎጂዎች ቁጥር 30 እና 40 አይበልጥም ነበር። በአሁኑ ሰዓት ከ ሰማኒያ አምስት በላይ ነው ያለው። አሁን ደግሞ በጣም አይሎ ያለው በምርጫ 2007 የተሳተፉ ተወዳዳሪዎች ወይም ደግሞ እጩ ተወዳዳሪዎች እንዳለ እየተያዙ ነው። የፓርቲ አመራሮች እየተያዙ ናቸው። ጉጂ ላይ አቶ ተስፋዬ ወደው የሚባል ደንብ ዶሎ ላይ አቶ መሰረት ዳባ ሻሸመኔ ላይ እንዲሁ ታስሮ የተፈታ አቶ ሀማዶ ሀሚ የሚባል ሌሎችም ቦታዎች ላይ እንደዚሁ እየታሰሩ ነው። አባሎቻችን ተወዳዳሪ፣ ለፓርላማ ለክልል እጩ የነበሩ ታዛቢ የነበሩ ሆን ተብሎ እነሱ ላይ ያነጣጠረ ነው የሚመስለው። አሁን በከፍተኛ ደረጃ እየታሰሩ ናቸው። በኢትዮጵያ መንግስት በኩል በዚህ ሁከት ሳቢያ ተገድለዋል ያለው አምስት ብቻ እንደነበረም ይታወሳል። መንግስት ከዚያ በኋላ የሰጠው ይፋ መረጃ ግን የለም። በሌላ በኩል ከሶስት ቀናት በፊት ሂዩማን ራይትስ ዎች የተሰኘው ለሰብአዊ መብቶች የቆመ ድርጅት በዚሁ ጉዳይ ላይ ባሰራጨው መግለጫ ምንጮችን በመጥቀስ ፖሊስና ወታደራዊ ኃይሎች በተቃውሞ ሰልፈኞች ላይ በመተኮስ ቢያንስ ሰባ አምስት ሰዎች እንደገደሉ አያሌዎችንም እንዳቆሰሉ ይናገራል። አቶ በቀለ በኦፌኮ የአመራር አባላትና በአባላት እየደረሰ ነው ካሉት እስር በተጨማሪ ለሳቸውም በግላቸው የመጨረሻ ማስጠንቀቂያ እንደተሰጣቸው ገልጸዋል። ማስጠንቀቂያው የተሰጠኝ እንግዲህ በማላውቃቸው ሰዎች ነው። መንገድ ላይ ተገናኝተን ይህንን እንቅስቃሴ ልክ እኛ እንደምንመራው አይነት አድርገው በዚህ ጉዳይ ላይ ትቀሰቅሳለህ፣ ህዝቡን ታበረታታለህ የሚል አይነት የመጨረሻ ማስጠንቀቂያ ነው የሚል ነው የተሰጠኝ። ዞሮ ዞሮ እኔ የምንቀሳቀሰው በሰላማዊና ህጋዊ አግባብ ነው። ይሄንን ህዝባዊ እንቅስቃሴ ደግሞ ህዝብ ስለ ብሶት ስለበዛበት ነው ግንጭ ላይ የፈነዳው። ከዚያ በኋላ ማንም የሚመራው ሳይሆን ህዝቡ በራሱ ብሶቱን በሰላማዊ መንገድ የሚገልጽበት ነበር። ነገር ግን መንግስት ግድያውን ሲፈጽም፣ ወታደሮች ሲፈጽሙ፣ ከዚያ በኋላ ሰው ሲሞትበት ነው ይሄ ሁሉ ነገር ሊመጣ የቻለው እንጂ አንድ ፓርቲ ወይም አንድ ግለሰብ ያደረገው እንዳልሆነ በዚህ ጉዳይ ግለሰቦችን ምክንያት አድርጎ ከማስጠንቀቅ ይልቅ ግለሰቦች ቢታሰሩም ቢሞቱም ፋይዳቸው ብዙም የጎላ አይደለም። ነገር ግን ዘላቂ ሀገሪቷ ችግር ላይ መወያየት መመካከር አስፈላጊ እንደሆነ ነው በበኩሌ የማምነው። ያንን የማምንበትን እምነቴን ደግሞ አስረድቻለሁ። በእሳቸው አስተያየት ከዚህ ሁሉ የሚከፋው ግን በምዕራብ ወለጋ ጫንቃ በተባለው ስፍራና በጉድሩ ወረዳ ተፈጽሟል የተባለው ግድያ ነው። ከዚህ ሁሉ በላይ ደግሞ የሚያሳዝነው ምንድን ነው? በጫንቃ አካባቢ እናት ከነ ልጇ ተገለው ለሶስት ቀን ያህል መቅበር እንኳን ሳይችሉ ቀርተው በሶስተኛው ቀን ነው የተቀበሩት። ሼቱ ፌደሳ እና እናቱ ወይዘሮ አልማዝ የሚባሉ ይሄ ምዕራብ ወለጋ ውስጥ ጫንቃ የሚባል ቦታ የሆነ ነው። ሆሮ ጉድሩ ጉድሩ ወረዳ ውስጥ ደግሞ ሻሽቱ መኮንን የምትባል የሰባት ወር እርጉዝ እና ቀነኒ ፍቃዱ የምትባል የ17 ዓመት ኮረዳ፣ እነዚህ ገበያ ሲሄዱ በጥይት ተመተው ጫካ ውስጥ ተጥለው ነው የተገኙት። ይሄ ግድያ በእውነቱ ሕገወጥ ነው መወገዝም ያለበት ነው። ጥፋት ካለ ጥፋተኛ ለሕግ ተቀርቦ እንዲቀጣ ይደረጋል እንጂ በመደዳ ሴት እርጉዝ እናት ልጅ አንድ ላይ የሚገደል ከሆነ ይሄ እጅግ በጣም አሳሳቢ ነው በመንግስት መገናኛ ብዙሀን ሰሞኑን እንደሚዘገበው ከሆነ በብዙ የኦሮሚያ ከተሞች የተለያዩ የህዝብ ስብሰባዎች ተካሄደዋል በመካሄድም ላይ ይገኛሉ በእነዚህ ስብሰባዎች በህዝብ በመንግስትና በግል ንብረቶች ላይ ተፈጽሟል የሚባለው ድርጊት ይወገዛል ሰላም እጅግ አስፈላጊ እንደሆነና ማንኛውም ጉዳይ ከሰላም በኋላ የሚመጣ እንደሆነ የሚያስረዱ አስተያየቶችም በሰፊው ይቀርባሉ በአቶ በቀለ አስተያየት ይህ ለመገናኛ ብዙሀን ፍጆታ እንዲያምንች ተደርጎ የቀረበ ብቻ ነው። የደጋፊዎች ድምጽ ብቻ ነው የሚሰማው። ህዝቡ ጥፋት አለ፣ ምክክር መደረግ አለበት፣ የአስተዳደር በደል አለብን፣ ሙስና አለ፣ የመሬት ዘረፋ አለ ብሎ ሲያመለክት ያንን ይተውና፣ ተስማምተውናል፣ ህገወጦችን እሰሩልን ብለዋል፣ እንዲህ ብለዋል፣ የዚህ ቀበሌ ነው የሚባለው ይህ። ትክክል አይደለም። ለምን ለማስ ሚዲያ ፍጆታ ብቻ እየተባለ እየሄዱ ለይቶ ለገዢው መንግስት ይጠቅማል የተባለውን ነገር ብቻ በሚዲያ ማስተላለፉ ሰውም ሰልችቶታል። ይህንን ይህን ተአማኒነትም ያሳጣል። ትክክለኛው ነገር ምንድን ነው? የደረሰው በደል ምንድን ነው? ብሎ እንደማጣራት ማታ ማታ በቴሌቪዥን የዚህ ቀበሌ ሰው እንደዚህ ብሎናል፣ እንዲህ አድርጉ ብሏል፣ ህገወጦች እንቁጦ ብሎናል የሚባለው ብቻ ነው። ግን በትክክል እየተባለ ያለው እሱ አይደለም። እሱን የሚሉም አሉ ደጋፊዎች፣ እሱ ብቻ አይደለም። አቶ በቀለ ለቪኦኤ እንደገለጹት ዛሬም በጅማ ገነቲ ተደርጎ ነበረ ባሉት ሰላማዊ ሰልፍ ተስፋዬ ብርሃኑና አሰፋ ለታ የተሰኙ ተማሪዎች በጥይት መቁሰላቸውን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ